በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ሁሉን ማድረግ የሚችል ልዑል እግዚአብሔር አምላካችን በቸርነቱና በምሕረቱ ለዚህ ዕለት ለዚህ ሰዓት ሁላችንንም ስላደረሰን ክብርና ምስጋና ለእርሱ ይሁን። ይህ የዛሬው ትምህርታችን ርዕስ የኒቆዲሞስ መንገድ በሚል ርዕስ ይሆናል። የምንማረው ኒቆዲሞስ የተጓዘበት መንገድ ምን አይነት መንገድ ነው፣ ኒቆዲሞስ የሄደበት መንገድ ምን አይነት መንገድ ነው የሚለውን በሚገባ እናያለን። ከዚያ በፊት ግን የተነበበውን የዕለቱን ወንጌል አብረን ቀስ ብለን እናነባለን። የዮሐንስ ወንጌል ምዕራፍ ሦስት ከቁጥር አንድ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚሆነው የሚኖረው የሰው ልጅ ነው ይላል። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ሁልጊዜ ስለ ኒቆዲሞስ ሲነሳ አብሮ የሚነሳው በሌሊት መምጣቱ ነው። በሌሊት ገስግሶ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መምጣቱና ከጌታ ዘንድ መማሩን ነው። ብዙዎቻችን ስለ ኒቆዲሞስ ያለንን ሐሳብ የምንጨርሰው ዮሐንስ ወንጌል ምዕራፍ ሶስት ላይ ብቻ ነው። ነገር ግን ኒቆዲሞስ ከዚያ ባሻገር የሆነ ታሪክ ያለው ነው። ዮሐንስ ወንጌላዊው ወንጌልን በሚጽፍልን ጊዜ ስለ ኒቆዲሞስ የሚያስተምረን በጣም በሚገርም ሁኔታ ነው። መጀመሪያ በዮሐንስ ወንጌል ምዕራፍ ሶስት ላይ ኒቆዲሞስ በሌሊት መጥቶ ጌታን ሲጠይቀው ከጌታ ሲማር ያሳየናል። እንደገና የዮሐንስ ወንጌል ማስታወሻ ለምትይዙ የዮሐንስ ወንጌል ምዕራፍ ሰባት ላይ ደግሞ ስትሄዱ ኒቆዲሞስን በሲናድርየም ማለትም በአይሁድ ሸንጎ መካከል ተቀምጦ ያሳየናል። የዮሐንስ ወንጌል ምዕራፍ ሰባት ቁጥር አርባ አምስት ላይ ምን ይላል? ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምንድነው? አሏቸው። ኢየሱስን ይዘው እንዲመጡ አዘዋቸው ነበር። አስረውት ይዘውት እንዲመጡ እና ሎሌዎቹም ያላመጣችሁት ስለምንድነው? አሏቸው። ሎሌዎቹ እንደዚህ ሰው ማንንም እንዲሁ ከቶ አልተናገረም ብለው መለሱ ማለት በጣም አነጋገሩ የሚያስደንቅ ነው ብለው መለሱ። እንግዲህ ፈሪሳውያን፣ እናንተ ደግሞ ሳታችሁ? ካለቆች ወይስ ከፈሪሳውያን በርሱ ያመነ አለን? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከነርሱ አንዱ ማለትም ከፈሪሳውያን አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ ምርምርና እያሉት፣ እያንዳንዱም ወደ ቤቱ ሄደ ይላል። ሁለተኛ የምናገኘው ኒቆዲሞስን እንግዲህ በአይሁድ ምን ዘንድ ነው ሸንጎ ውስጥ። ሦስተኛ ኒቆዲሞስን እንደገና ቅዱስ ዮሐንስ በጥንቃቄ የሚያሳየን በዮሐንስ ወንጌል ምዕራፍ 19 ላይ ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ቁጥር 39 ይቅርታ ስንመለከት ምን ይላል? ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት ይላል። ሦስተኛ ኒቆዲሞስን የምናገኘው የት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ተሰቅሎ ሲሞት ጌታን ለመገነዝ፣ ጌታን ለመከፈን ደፍረው ከመጡት ሁለት ሰዎች ደቀ መዛሙርት በሙሉ ሸሽተው ማንም ካጠገቡ ሳይኖር ሁለት ብቻ ባሉበት ሰዓት ከተገኙት ሁለቱ ሰዎች አንዱ ሆኖ እናገኛለን። እነዚህን ሶስቱን ምንባቦች አንድ ላይ አድርገን ስናይ ነው የኒቆዲሞስን ሙሉ ስዕል ማግኘት የምንችለው። በዚህ ምክንያት ትምህርታችንን በሶስት ከፍለዋለሁ። አንደኛው እውነትን መፈለግ፣ ሁለተኛ ለእውነት መኖር ወይንም በእውነት መኖር፣ ሶስተኛ ለእውነት መቆም። እነዚህ ሶስት ነገሮች ከኒቆዲሞስ ሕይወት ህይወት ውስጥ እንማራለን። የመጀመሪያው እውነትን መፈለግ በዮሐንስ ወንጌል ምዕራፍ ሦስት ላይ ስንመለከት ኒቆዲሞስ ያ መምህር በአይሁድ ሕዝብ ዘንድ የተከበረ መምህር በሌሊት ወደ ጌታ ዘንድ ሲመጣና ያ ወቅት ለኒቆዲሞስም ሆነ ጌታን ለሚወዱ ሰዎች አስቸጋሪ ወቅት ነበር። ዮሐንስ ወንጌላዊው እንደሚነግረን ከኢየሱስ ጋር የሚተባበር ማንም ሰው ከምኩራባቸው እንዲወጣ ሕግ አውጥተው ነበር ይለናል በዮሐንስ ወንጌል ምዕራፍ ዘጠኝ ላይ እንደምናየው። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት አንዳንድ መተርጉማን እንደሚናገሩት ሰው ተሰውሮ ሊሆን ይችላል ይላሉ። ግን እንደገና ደግሞ በሌላ መንገድ ስናይ ዮሐንስ በወንጌል ውስጥ ደግሞ ደጋግሞ የሚያሳየን ደግሞ ደጋግሞ የሚነግረን ሶስት ቃላቶች አሉ፤ ብርሃን፣ ጨለማ እና እውነት። ያ ጨለማ ኒቆዲሞስ የነበረበትን ዓለም የሚያሳይ ያ ጨለማ የኒቆዲሞስን ህይወት የሚያሳይ ነው። ምንም እንኳን ኒቆዲሞስ መተርጉመ መጽሐፍት ቢሆንም መጽሐፍትን የሚያብራራ መጽሐፍተ ብሎ ያትን የሚተረጉም ቢሆንም አጠገቡ ያለውን የህይወት ብርሃን ገና በሚገባ ስላልተረዳ ያንን ብርሃን ያንን እውነት ለማግኘት በሌሊት ወደ ማን ዘንድ መጣ? ወደ ጌታችን ወደ ኢየሱስ ክርስቶስ ዘንድ መጣ። እውነትን ለመፈለግ መጣ። የተወደዳችሁ አባቶች፣ እናቶች ኒቆዲሞስ እኛ ዛሬ በብዙ የምንፈልገው ነገር ሁሉ ያለው ሰው ነበር። ከክብር ከሆነ ክብር ነበረው፣ ከማዕረግ ከሆነ ራባይ ነበር። በጣም የተከበረ ማዕረግ ነበር የነበረ። ከሀብት ከሆነ ሁሉም ነገር ያለው ነበር። ነገር ግን እነዚህ ሁሉ ነገሮች ወደ አንድ ነገር ስንመጣ ባዶ ይሆናሉ። እውነት ከሌለባቸው እነዚህ ነገሮች በህይወታችን እውነተኛ ደስታን በሕይወታችን እውነተኛ ሰላምን ሊሰጡ አይችሉም። ስለዚህ ኒቆዲሞስ ያንን እውነተኛ ሰላም፣ ያንን እውነተኛ እረፍት፣ ያንን እውነተኛ ጸጥታ ለማግኘት በሌሊት ወደ ጌታ ዘንድ መጣ። ወደ ጌታ ዘንድ ሲመጣ ከነ ሙሉ ክብሩ አልነበረም የመጣው። ወደ ጌታ ዘንድ ሲመጣ ከነ ማንነቱ አይደለም የመጣው ወደ ጌታ ዘንድ ሲመጣ እኔ ራባይ ነኝ እኔ መምህር ነኝ እያለ እየተኩራራ አልነበረ የሚመጣ ብዙ ጊዜ ደጋግሜ ተናግሬዋለሁ ትልቁ ችግራችን ወደ እግዚአብሔር ቤት መተን ባዷችንን የምንመለስበት ምክንያት እግዚአብሔር ለእኛ በጎ ነገርን የማይሰጥ ሆኖ ሳይሆን ሁሉ ነገር አለኝ ብለን ስለምንመጣ ነው ሁሉ ነገር አለኝ ምንም የጎደለኝ ነገር የለም ከእኔስ የበለጠ ማን ነው ብለን የምንመጣ ከሆነ ሁሉ ካለ እግዚአብሔር ለእኛ ምን አለ ብሎ ይሰጠናል። ኒቆዲሞስ እንደዛ ብሎ አይደለም የሚመጣው። አንዳንዴ ከአንዳንድ ሰዎች ሰማለሁ፣ አንዳንድ ቃል፣ አይ አረ ብዙ ተምረናል ይበቃናል፣ እንደው የተማርነው ያኔው ይበቃናል ይላል። አንዳንዴ ሰባኪውም፣ ሰባኪዎች ያለብን ትልቁ ችግር በአገልግሎት ግሮት እንኳን ያለን ትልቁ ችግር በእግዚአብሔር ቤት በቆየን ቁጥር የእግዚአብሔርን ነገር በሙሉ ያወቅን ይመስለናል። በእግዚአብሔር ቤት ያለን ቀን ሲረዝም በእግዚአብሔር ቤት ያለን ነገር ሲረዝም ሁሉን ነገር የምንገነዘብ ይመስለናል። በዚህ ምክንያት እግዚአብሔር አምላክ በቃሉ ሲያስተምረን፣ እግዚአብሔር አምላክ ሲመክረን፣ እግዚአብሔር አምላክ ሲገስጸን ሳንሰማው እንቀራለን። ኒቆዲሞስ ግን እንደዛ አይነት ሰው አልነበረም። ብሉይ ኪዳንን ተጠያቂ ምስክር ቢሆንም፣ የሚያብራራ የሚመክር ቢሆንም፣ በአይሁድ ሸንጎ ታላቅ ማዕረግ ያለው ቢሆንም ከጌታ እግር ስር ተቀምጦ ለመማር ፈቃደኛ ሆነ። ከጌታ እግር ስር ተቀምጦ ለመማር ፈቃደኛ ሆነ። እውነትን መፈለግ በዚህ መንገድ ነው። እውነትን የምንፈልገው የራሳችንን ሐሳቦች ይዘን ከሆነ የምንፈልገው የኛን ሐሳብ ነው እንጂ የእግዚአብሔርን ሐሳብ አይደለም። የምንፈልገው የኛን መንገር ነው፣ የኛን ነገር የሚያጸናልንን ነገር ነው። በዚህ ሰሞን ቴሌቪዥን የተከታተላችሁ ሰዎች ጉር ሳትሉ አትቀሩም። ምንድነው እነዚህ ኔትወርኮቹን የወረረው ምንድነው ሳትሉ አትቀሩም። ኤቢሲን ብትከፍቱ፣ ሲቢኤስን ብትከፍቱ፣ ኤንቢሲን ብትከፍቱ ኢየሱስ ክርስቶስ እንዲህ ሆኖ ኢየሱስ ክርስቶስ በዚያ ወጥቶ በዚህ ወርዶ የይሁዳ ወንጌል ተገኘ፣ የምንጥሶ ወንጌል ተገኘ፣ ብዙ ነገር ነው የምትሰሙት እና አዲስ እውነት እንዳገኙ አድርገው ብዙ ሰዎች ሊያብራሩ ይፈልጋሉ። አንዳንዶቻችንም ምንድነው ይሄ ነገሩ እንዲህ ምንድነው ጉዱ ያል እንጠይቃለን። በነገራችን ላይ አዲስ እውነት ሳይሆን አሮጌ ሐሰት ነው እየተናገሩ ያሉት። እርማ ሚደንቅ ነገር አይደለም ማለት ሚደንቅ አይደለም እምላችሁ። አዲስ ግኝት እንኳን ቢሆን አው ለምሳሌ አንዱ እነሱ አገኘን እንደ አዲስ ነገር ያሉት የይሁዳ ወንጌል የሚባለው የዛሬ 30 ዓመት ዳግ ሐማዲ ነው የሚባል ግብጽ ሀገር ያለ አንድ ቦታ ላይ ተከማችቶ የተገኘ የግኖስቲኮች ጽሁፎች አሉ። ማለት የድሮ መናፍቃን ጽፈውት ያስቀመጡት ጽሁፍ በብዛት ነው የተገኘው። ከነዛ አንዱ ነው ይሄ የይሁዳ ወንጌል ተብሎ የተገኘው። ዛሬ አሁን ዓለሙ በሙሉ የገንዘብ ነገር ስለሆነ ያለበት ከፍተኛ የሆነ ቢዝነስ ስለሆነ ያለበት በከፍተኛ ደረጃ ለማብራራት ናሽናል ጂኦግራፊ ከፍተኛ የሆነ ፕሬስ ኮንፈረንስ ጠርቶ የይሁዳ ወንጌል ተገኝቷል፣ ያ ብቻ አይደለም፣ ኧረ ሌላም ነገር አለኝ ደግሞ የሚል ደግሞ ፕሮፌሰር ደግሞ ሌላ ነገር ጽፎ ማብራሪያ ሲሰጥ ሲናገር ታያውታላችሁ። እነዚህ ሁሉ ሰዎች አንድ የሚያደርጋቸው ነገር ቢኖር ሁሉም ይፈልጉት የነበረው አሁንም አገኘን የሚሉት እውነትን አይደለም ራሳቸው ይፈልጉት የነበረውን ነገር ነው። ልዩነቱ ይሄ ያገኙት እውነትን ሳይሆን ራሳቸው የሚፈልጉትን የነበረውን ነገር ነው። ይሄ በሽር የሚባለው ጆርናሊስት ጠየቀው አንዱን ፕሮፌሰር ኢየሱስ ክርስቶስ አምላክ እንደሆነ ታምናለህ አለው። አይ አላምንም። ማለት ኢየሱስ ክርስቶስ ከቅድስት ማርያም በድንግልና እንደተወለደ ታምናለህ አለው። አይ አላምንም አባት እንዳለው ነው ማምነው አሀ እንዲህ ከሆነ ታዲያ አንተ እኮ አሁን አገኘውት የምትለው ያንተን ሀሳብ የሚያጸናልህ ነገር ነው ብዙም አጠንክረው አልያዘውም ሌሎችን ክርስቲያኖች አጠንክረው እንደሚይዙት እንደሚጨቀጭቋቸው አጠንክረው አልያዟቸውም እነዚህ ሰዎች ምክንያቱም አላማ አለ ከበስተኋላው እያንዳንዱ ነገር አላማ አለ ብቻ ለማንኛውም እነዚህ ሊቆች ተብለው የሚቀርቡት ሰዎች የኢየሱስ ክርስቶስን ሕይወት የማያውቁ የክርስትናን ሕይወት ያልተለማመዱ የራሳቸው ሐሳብ ዓለማቸው የሆነ ነው። እንኳን አይደለም በክርስትና ነገር። በነገራችን ላይ ሳይንስን በሚመለከት አዋቂዎችና መርማሪዎች የሚሆኑት የሳይንስ ሊቆች ናቸው። እኔ ተነስቼ ሳይንስን ብመረምር ምንድን ምንድነው? ያለህ ሚዛን ምንድነው? ያለ መመዘኛ ክሬደንሻል ምንድነው ይባላል። ሕክምናን የሚመረምሩ እንኳን አይደለም ሕክምናን መመርመር የሕክምና ዜናን ማቅረብ የሚችሉት አይታችን ሆነ በዜናው ዓለም ላይ ብትመለከቱት ከሕክምና ጋር የተወሰነ ዕውቀት ያላቸው ናቸው። ማንም እየገፋ የሚዳክርበት የክርስትናን ሕይወት ሳይን ለማመድ ስለ ክርስትና የሚናገርበት ነገር ቢኖር ክርስትና ብቻ ነው። ለምንድን ነው ያ የሚሆነው? የራሳቸውን ሐሳብ የራሳቸውን ዓለም ለማንጸባረቅ በእኛ ላይ ለመጫን እኛን ለመበከል ስለሆነ ነው። ሰይጣን እያዘጋጃቸው ያለ፣ ይህ እውነት አይደለም። ኒቆዲሞስ እንደዚህ ያለ በዚህ ያለ መንገድ አይደለም የመጣው? ኒቆዲሞስ እኔ አውቀዋለሁ ብሎ ይክዳ ነው ግን፣ እንዲሁ ሲኔ መምህር ለመምህር እንነጋገር ብሎ አይደለም። ለዚህ ነው ሊቁ መልአከ ብርሃን አድማሱ ጀምበሬ መሰሉኝ እሳቸው ናቸው የተቀኙት። ምን አሉ? ረቢ ሰገደ በመንፈቀሌሊት ለረቢ ረባዩ መምህሩ በመንፈቀሌሊት ለማን ሰገደ ለመምህሩ ሰገደ ረቢ ሰገደ በመንፈቀሌሊት ለረቢ አኮኑ አጽዋይት ምና አጽፋይት ያቢ ከጣጣት ያንሳልና እና ምንድነው ያ ረባይ ያ ረቢ ኒቆዲሞስ ለጌታው ለአምላኩ መጥቶ በመንፈቀሌሊት ሲያናግረው እኔ ምረቢ ነኝ እኔ መምህር ነኝ ብሎ አይደለም። እኔ አዋቂ ነኝ ብሎ አይደለም። ራሱ ባዶ አድርጎ ነበር። ስለዚህም ገና እንደመጣ በዮሐንስ ወንጌል ምዕራፍ አንድ ላይ ምዕራፍ ሶስት ላይ እንደምናገኘው ከቁጥር አንድ ጀምሮ ምንድን ነው ያለው? መምህር ሆይ እግዚአብሔር ካላከው በስተቀር እግዚአብሔር ከእርሱ ጋራ ከሆነለት ሰው በስተቀር እንዲህ አይነት ድንቅ ነገር ማድረግ የሚችል ሰው እንደሌለ እናውቃለን። አንተ ያነሃል እግዚአብሔር ከአንተ ጋር እንደሆነ አውቃለዋል። ጌታ ቀጥሎ ልክነህ አይደለም ያለው የልብህ ዝግጅት እንዲህ ከሆነ እንግዲያውስ ሰማያዊውን ምስጢር እነግርሃለዋል። ልብህን እንደ ሕፃናት አዘጋጅተህ ከመጣህ፣ ራስህን ጥለህ ከመጣህ፣ ማንነትህን ባዶ አድርገህ ከመጣህ፣ እንግዲያውስ ልንገርህ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም በሁለቱ መካከል ያለውን ጥያቄና መልስ በምትመለከቱበት ጊዜ የሆኑ የማይሰማሙ ሰዎች የሚነጋገሩ ይመስላል ግን አይደለም ጌታ የኒቆዲሞስን ልብ ያውቅ ነበር ምራፍ ሁለት መጨረሻው ላይ ስትመለከቱት ምን ይላል ጌታችን ስለ ሰው ይነግሩት ዘንድ አያስፈልገውም ነበር ይላል ዮሐንስ ወንጌል ምራፍ ሁለት ላይ ምክንያቱም እርሱ በሰው ውስጥ ያለውን ያውቅ ነበርና ስለዚህም ኒቆዲሞስ መጥቶ ሲናገር የአምላኩ የእግዚአብሔርን ሐሳብ ይዞ ስለሆነ የመጣው ጌታ ልቡን አወቀለት። ስለዚህም ሊነገር የማይችለውን ያንን ታላቅ ምስጢር ነገረው። ዳግመኛ ሰው ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለ። መቼም ይሄ ዳግም መወለድ የሚለው መጨረ በብዙ እንደው አቢውስ ከተደረጉት ቃላቶች መካከል አንዱና ዋነኛው ይሄን በየታክሲው በየመኪናው የኋላ የኋላ ምንድን ነው የሚባለው? እንትን ላይ ተነጥፎ ተለጥፎ ተለጥፎ ነው የምናየው። ከዚህ በፊትም ነገር ነግሬያቸዋለሁ። አም ቦርናጌን ይላል። ትንሽ እንደው ልፍ ካላችሁበት ወይም ደግሞ እንደው ስፒድ ከጨመራችሁበት አቁሞ በጥይት ካልመታችሁ የሚል ነው። እኔ ዳግመኛ ተወልጃለሁ የሚለው ዳግመኛ መወለድ ማለት የዓለምን ፋሽን መከተል ማለት አይደለም። ዓለም ወደ ነጎደበት መንጎድ ማለት አይደለም። ዳግመኛ መወለድ ማለት የአንድ ማኒፑሌተር የአንድ ንግግር አሳማሪን መመሪያ ተቀብለን እንዲህ ስላደረግኩኝ፣ እንዲህ ስለሆንኩኝ ዳግመኛ ተወልጃለሁ ማለት አይደለም። ዳግመኛ መወለድ ማለት የሕይወት ለውጥ ነው። ዳግመኛ መወለድ ማለት የመንፈስ ቅዱስ ስራ ነው፣ የሰውም አይደለም። በነገራችን ላይ ለዚህ ነው ኒቆዲሞስ ያንን አስደናቂ ነገር መረዳት ስላልቻለ የሚቀጥለውን ጥያቄ ጠየቀ ምን አለ እንዴ ሰው ትልቅ ሆኖ እያለ ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ እንዴት መወለድ ይችላል ይህን ጊዜ ምን አለው? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር እህ ወደ እግዚአብሔር መንግስት ሊገባ ይችላል ያ ዳግመኛ ልደት የሚገኘው በምንድን ነው አለ በውሃና እህ በመንፈስ። ቤተ ክርስቲያናችን ይህንን ስትተረጉመው የመጀመሪያው ትርጓሜ ቅዱስ ጥምቀት ነው። ዳግመኛ ልደት፣ አዲስ ሕይወትን የምናገኝበት፣ የክርስቶስ አካል የምንሆንበት ቅዱስ ጥምቀት ነው። በውሃ መወለድ የምንለው ጥምቀትን ነው። እዛ ቅዱስ ጴጥሮስም ደግሞ እንደ ዕድፍ ማስወገጃ አይደለም አለ። አዲስ ሕይወትን የሚሰጠን ነው እንጂ ይህ ጥምቀት አለ። ይህ ጥምቀት አዲስ ሕይወት የሚሰጠን አዲስ መንገድን የሚሰጠን ነው። ያንን አዲስ ሕይወት ደግሞ የሚሰጠው የእግዚአብሔር መንፈስ ነው ሰዎች አይደለም። የሰዎች መመሪያ አይደለም። ያ የእግዚአብሔር መንፈስ ሕይወታችንን ኑሯችንን ይቀይራል። ኒቆዲሞስን ጌታ አስተማረው። ኒቆዲሞስ ይጠይቅ ነበር እንዴት ይቻላል ይለው ነበረ በሚገባ አምላኩ ከመጀመሪያ እስከ መጨረሻ ስለ ሚስጥረ ጥምቀት፣ ስለ ሚስጥረ ንስሐ፣ ስለ መንፈስ ቅዱስ ስራ አስተማረው። እውነትን ሊፈልግ ባዶ ሆኖ ራሱን ባዶ አድርጎ ስለመጣ የእውነት አምላክ እውነትን ገለጸለት ለኛም ይግለጽልን። ዛሬ ዓለማችን ጦርነት የያዘው ከእውነት ጋር ነው። ብዙ ምርመራዎች ሲመረመሩ ስናይ ይህ ዓለም በጣም እውነትን ይፈልጋልንል እንችላለን። እንዳትሳሳቱ፣ የመጨረሻው ሐሰት የሚነገርበት ቦታ ቢኖር እውነትን እየመረመርን እያሉ ባለበት ቦታ ላይ በሕክምናው ዓለም ብትመለከቱ፣ ዛሬ ብዙዎች እያወጡት ስንቶቻችንን ከብዙ በሽታ የሚፈውሱ እኮ መድኃኒቶች ተገኝተዋል። ለምንድን ነው የማይወጡት? ምክንያቱም እኛ ተፈውሰን ሁላችንም ጤናማዎች ከሆን ሌሎቹ ደግሞ ኪሳቸው ሊጎል ነው። ብዙ ምርመራዎች፣ ብዙ የሚወጡት መድኃኒቶች ከንቱ የሆኑ ሰዎችን ወደ በሽታ የሚጥሉ የሆኑ እንደሆነ እየተረጋገጠ ነው። ስንት አስከፊ የሆነ ወንጀል በኮርፖሬት ኦፊሶች ውስጥ ይሰራል መሰላችሁ። ስንት አስከፊ የሆነ ሐሰት በብዙ ቦታዎች ላይ ይሰራል መሰላችሁ። ዶክተሮች ይነግሯችኋል የህክምና አዋቂዎች ይነግሯችኋል ያለውን ችግር እነሱ ራሳቸው መቆጣጠር ያልቻሉት ነገር በፖለቲካው ዓለም ያለውን ነገር ተመልከቱ እውነት ይመስላችኋል እየተራመደ ያለው በዓለም ላይ ያለው ይሄ ሁሉ ጦርነት ይሄ ሁሉ ነፍስ ማጥፋት እውነትን ፍለጋ ይመስላችኋል ሀሰት ምክንያቱም ይህ ያለንበት ዓለም የደመደመበት ነገር ቢኖር ክርስቲያኖች ይህንን ልንረዳ ያስፈልጋል። ኦርቶዶክሳውያን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ስለ እውነት ስትናገር፣ ሁለት ነገር ነው የምትናገረው። አንድ እውነት፣ እርሱ ባለቤቱ ኢየሱስ ክርስቶስ ነው ነው። ሁለተኛ እውነት ደግሞ ፍጹም ነው ብላ ነው የምትናገረው። አማራጭ የለውም። አንጻራዊ አይደለም። በሌላ ቦታ በሌላ ሁኔታ የሚገኝ አይደለም። አንድ መድኃኒት ነው ያለው እርሱም በማይከለ ምድር ላይ የተሰቀለ ወልድ እግዚአብሔር ኢየሱስ ክርስቶስ ያ እውነት ነው። ነገር ግን ያ ዓለም የደረገገበት የደመደመው ነገር ቢኖር ከእያንዳንዱ እውነት በስተጀርባ ሌላ አማራጭ አለ፣ አንጻራዊ ነው ሁሉ ለአንተ እውነት የሆነው ለኔ ሐሰት ሊሆን ይችላል፣ ለኔ እውነት የሆነው ለአንተ ሐሰት ሊሆን ይችላል። ስለዚህ ምንም እውነት የለም ማለት በዚህ ምክንያት ነው። ለአንዳንዶች ዲሞክራሲ የሆነው ለኛ ደግሞ የለም፣ ለአንዳንዶች ትክክል የሆነው ለኛ ደግሞ የለም አፍሪካ ላይ የሚሰራበት ነገር አሜሪካ ላይ ሌላ ነው። አሜሪካ ላይ የሚሰራበት ኤዥያ ላይ ሌላ ነው። ኤዥያ ላይ የሚሰራበት ካሪቢያን ላይ ሌላ ነው። ሃይቲ ላይ ሌላ ነው። ላቲን አሜሪካ ላይ ሌላ ነው። ለልጆቻችን ከዚህ በፊት ተናግሬዋለሁ። ልጆቻችን ይሄንን የተሳሳተ የእውነትን እይታ ይዘው ነው የሚያድጉት። ለዚህ ነው አባቶች፣ እናቶች አሰርቱ ቃላትን አምስቱ አይማደ ሚስጥርን በማስተማር ክፋትንና ደግነትን ለይተው እንዲያውቁ ማስተማር አለ። የመጀመሪያው ነገር ሌላ ቲዎሎጂካል የሆነ ጠርም ውስጥ አትግቡ። ክፉ ክፉ እንደሆነ ደግ ደግ እንደሆነ ለልጆቻችሁ አስተምሩ። ያ ትልቁ ድርሻችን በአሁኑ ሰዓት ያ። ምክንያቱም ዓለም ልጆቻችንን ሊያዘጋጅ የሚፈልገው ይህንን ሁለቱን ነገር ቀላቅሎ ነው ሊያስቀምጥ የሚፈልገው። ስለዚህ የቤተ ክርስቲያን የሚቀጥለው ድርሻዋ ምን እንደሆነ ልንገራችሁ፣ ለእውነት መሞት ነው። እየተዘጋጀችበት ያለችው ነገር ቢኖር ለእውነት መሞት ነው። ያጣችውም ሰው ቢኖር ያን እውነትን ጠየቀ። ኒቆዲሞስ የእውነት ጌታ እውነትን ገለጸለት። ለእኛም ይገለጽልን አምላካችን። ያን እውነት ተቀበለ። ጌታችን ነገረው፣ ዳግመኛ መወለድ ማለት ከውሃና ከመንፈስ በቅዱስ ጥምቀት የሚገኝ ሕይወት እንደሆነ በንስሐ የሚገኝ ሕይወት እንደሆነ በሚገባ ገለጸለት። ነፋስ ወደሚወደው ይነፍሳል፣ ድምፁን አትሰማም፤ ከመንፈስ የተወለደም እንደዚሁ ነው። ኒቆዲሞስ አልተረዳም። መጨረሻ ላይ እየገለጸለት መጣ እንዴት መድኃን የዓለም ክርስቶስ እንደሚሞት ለሰው ልጆች ሁሉ ቤዛ እንደሚሆን የሚነግረው ነገርን ከሰማያዊ ነገር አንጻር ብቻ ማየት እንዳለበት ሰማያዊውን ከምድራዊ ነገር ጋር ማነጻጸር እንደሌለበት ነገረው። ከዚያ በኋላ ኒቆዲሞስን ለሶስት ምዕራፎች አናየውም። በዮሐንስ ወንጌል መጨረሻ ላይ ሁለተኛ የምናየው ኒቆዲሞስን የት ላይ ነው? ባይሁድ ሸንጎ ላይ። ኒቆዲሞስ ያንን ጥያቄ ከተጠየቀና ያንን እውነት ከተረዳ በኋላ የሚቀጥለው እርምጃ ምንድን ነው? እውነትን መኖር እውነትን መኖር ማለት ማለት ነው። እውነትን መኖር ማለት ብዙ ብዙ ትግል የሚያስፈልገው አይደለም። ኒቆዲሞስ ምን እንዳደረገ አስተውሉ። ብዙ ነገር አልተናገረም። እሰጥ አገባ ውስጥም አልገባም። መድረክ አዘጋጁልኝ ልናገር አላለም። አንዳንዴ እግዚአብሔርን የምናገለግለው በዚህ መንገድ ብቻ መስሎን የሚታየር ብዙዎቻችን ነን። ወይ ወጥተን ካልዘመ ወይ ወተን ካልሰበክን እንደ እግዚአብሔር መቼ ይሆን እንደ ከሌን ታደርገኝ እንላለን። አይደለም፣ እግዚአብሔር እኛን እንደዛው እንደኛነታችን ነው አድርጎ ይሰራል። በእኛ ውስጥ ያስቀመጠው ባለፈው ሳምንት ተነጋግረናል። በእኛ ውስጥ ያስቀመጠው ስጦታ ፍጹምና ምሉቅ ነው። ክብር ምስጋና ለርሱ ይሁን። ሌላ ነገር አያስፈልገንም። ሌላ ሌላ ሰው አያስፈልገንም። የሌላ ሰው ማንነት አያስፈልገንም። ለኛ እግዚአብሔር ለፈጠረን ዓላማ እግዚአብሔር ወደዚህ ዓለም ስንመጣ ለላከልን ተልእኮ በእኛ ውስጥ ያስቀመጠው ስጦታ በራሱ ፍጹም ነው። ለእያንዳንዳችን የሰጠን ስጦታ በራሱ ፍጹም ነው። ኒቆዲሞስ ያደረገውን ነገር ተመልከቶ ሄዶ ሸንጎ ውስጥ ቁጫል ሁሌ የሚያደርገው ነው። አሁን ግን ኒቆዲሞስ የተለየ ሰው ነው። እውነትን ያወቀ ሰው እውነትን የተረዳ ሰው፣ የተለየ ሰው። ስለዚህም ኒቆዲሞስ ሸንጎ ውስጥ ተቀምጦ እያለ አይሁድ ያድማሉ። ፈሪሳውያን፣ የነዛ የሸንጎ አባላት፣ የሲናድሬሙ አባላት ጌታን እንዴት አድርገው እንደሚሰቅሉት ያድማሉ። ስለዚህም ጭፍሮቻቸውን ልከው ሄዳችሁ አምጡት አሏቸው። የሚገርማችሁ ወንጀል ሰርቶ አይደለም ብርሃን ስለሆነ እውነትን ስለተናገረ ነው። እነዚያ ጭፎች ደግሞ ሄዱና ልይዙት ሄደው ትምህርቱን መስማት ጀመሩ። ልይዙት ሄደው እውነትን መስማት ጀመሩ። ሁልጊዜ ብርሃን ሲበራ ጨለማ ምን ይሆናል? ይርቃል። ክብር ምስጋና ለአምላካችን ይሁን። ብርሃን ሲበራ ጨለማ ይሸሻል። ስለዚህም በእነዚያ ጭፎች ልብ ውስጥ ብርሃን በራ እውነት በራ። ስለዚህም ጌታን ሳይዙት መጡ። አላመጣችሁትም ወይ አሉ። የለም አላመጣ ነውም ንግግሩ እኮ በጣም ያማረ ነው አሉ። ንግግሩ ልብን የሚነካ ነው፣ እውነተኛ ነው አሉ። ይህኔ ልብ አድርጋችሁ ስሙኝ። እንዚያ እነዚያ የአይሁድ ሸንጎ አባላት ምን እንዳሉ ታውቃላችሁ? ከኛ መካከል ያመናለን አሏቸው። አያችሁ ለእውነት መመዘኛቸው እውነት ሳይሆን ማን ነበር? እነሱ ራሳቸው ነበር። ከኛ መካከል ያምን አለ ወይ? ይህ ህዝብ አለ። እህ ምንድነው? እርጉም ነው አለ። ይሄ ቋንቋ ትንሽ ትንሽ አይሰማን? ሁልጊዜ እውነት የሌለው ሰው ህዝብን ይፈራል። ሁል ጊዜ እውነት የሌለው ሰው ህዝብን ይረግማል። ሁል ጊዜ እውነት የሌለው ሰው ምስክር የሚያደርገው ነገር ስለሌለው ምስክሩ ራሱ ነው። ኒቆዲሞስ ይህንን ሁሉ አይ ዮሐንስ ወንጌላዊ ኒቆዲሞስን ሲነግረን ስለ ኒቆዲሞስ ታሪክ ሲጀምርልን ምን ይላል? ቀድሞ በሌሊት ወደ ኢየሱስ የሄደው ብሎ ነው የሚጀምረው። ጌታ አይነት ደስ የሚያሰይቃል። ስለዚህም ምን አለ? ኒቆዲሞስ ሌላ ምንም አላላቸው እንዴ ሕጋችን አስቀድሞ ከእርሱ ሳይሰማ ምንም እንዳደረገ ሳያውቅ በሰው ይፈርዳል ወይ? የጠቀሰው ምንን ነው? ኦሪትን ነው። ምስክር ሳታቆሙ ሳትጠይቁት እውነቱን ሳትረዱ ልትገሉት ለምን ትነሳላችሁ አላቸው። እውነትን መኖር ጀመረ። ሌላ ነገር አላለም። እኔ ኢየሱስ ነኝ አላለም። ገና ነው። ያን የሚልበት ጊዜ አለ። እኔ ኢየሱስ ነኝ አላለም። ብዙ ነገር አልተናገርም። የተወደዳችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እኔ ኦርቶዶክሳዊ ነኝ የሚሄደው ካምተን ቸርች ነው እያልን በየስራችን በየገበታችን በየትዳራችን ለየት ተቀን እንድንናገር አይደለም። የመጀመሪያው ዓላማ እውነትን ታወቃችሁ፣ መጀመሪያ ለእውነት ኑሩ። እውነትን መኖር ማለት ማለት ነው። በእለት ተዕለት ህይወታችን፣ በእለት ተዕለት ኑሯችን ሐሰት ሲደረግ በዚያው ኑሮና በዚያው ህይወት፣ በዚያው መንገድ ሐሰትን መጋፋት ጥመትን መጋፋት፣ ጭንቀትን መጋፋት። ኒቆዲሞስ ያደረገው ነገር ይሄ ነው። ህጉን ጠቀሰ። ህጋችን ሰውን ሳያይ ከሰው ሳይሰማ ይፈርዳሉ ያላቸው። እነሱ ምን አሉት? አንተም ከገሊላው ነህን? ነቢይ ከገሊላ እንደሚነሳ ሂድና መርምርና ይ ብለው ሁሉም ተበታተኑ ነው ሚለን እዚያ ቦታ ላይ ምንም የተገኘ ድምዳሜ የለም። ዛሬ አባቶቼ፣ እናቶቼ ያ የኒቆዲሞስ ሕይወት ብዙ የሚያስተምረን ነገር አለ። እግዚአብሔር ከእኛ የሚፈልገው ትንሹ ነገር ነው። ትንሿ ነገር በሕይወታችን ስትዛነፍ ነው ትልቅ ችግር ይዛ ምትመጣው። ለትንሹ ነገር ታማኝ ስንሆን ነው ለትልቁ ነገር እግዚአብሔር ታማኝ የሚያደርገን። በጥቂቱ ታምናሃልና አደል የተባል ነው በብዙ ምን እልሃል ነው እሾ መሃላው ነው ያለ ኒቆዲሞስ ለእውነት የኖረ አባት ነበር። አንድ ቀን ግን ያ የስውር ደቀ መዝሙርነቱ ያ የስውር እውነትነቱ የሚያበቃበት ጊዜ ነበር። በግልጥ ከአምላኩ ጎን የሚቆምበት ጊዜ ነበር። መቼ? የስቅለት ዕለት ጌታ የተሰቀለለት፣ ኒቆዲሞስ ለእውነት ቆመ። ዛሬ ቤተ ክርስቲያን በቅዳሴዋ ሳይቀር ሃሌሉያ ዮሴፍ ወኒቆዲሞስ የነዝዎ ለኢየሱስ እያለች ትናገራለች። በዚያ ሐዋርያት ሁሉ ትተውት በሸሹበት ጊዜ፣ በዚያ አስጨናቂ ጊዜ ኒቆዲሞስ ወሰነ። ምን አለ? አሁን ከአምላኬ ጎን እቆማለኋል። ሽቱ ይዞ መገነዣ ይዞ ከዮሴፍ ዘአርማትያስ ጋር አብሮ ወደ ጌታው ሥጋ ቀረበ። ምን አይነት ክብር ነው! እግዚአብሔር እንዲህ አይነቱን ክብር ይስጠን። አያችሁ፣ ዮሴፍ ማለት ኒቆዲሞስ እውነትን ጠየቀ፣ እውነትን ተረዳ፣ በዚያች እውነት በአቅሙ ለመኖር ሞከረ። አንድ ቀን ግን ሁሉም በሐሰት ሲያዝ ከአምላኩ ጎን ለመቆም ወሰደ። ዛሬ የኒቆዲሞስን በዓል ስናከብር፣ ዛሬ የኒቆዲሞስን ሥራ ስናስብ፣ ይህ የኒቆዲሞስ ሕይወት ለእኛ መመሪያ ሊሆነን ይገባል። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ለእውነት መቆም ቀላል አይደለም። ለእውነት መቆም ዋጋ ያስከፍላል። ሐዋርያት ለእውነት ቆሙ። አብዛኛዎቹ በሰማዕትነት ነው ያለፉት። አባቶቻችን ለእውነት ቆሙ። አብዛኛዎቹ በሰማዕትነት ነው ያለፉት። በቅርብ ጊዜ እንኳን ኢትዮጵያውያን የሆኑትን ቅዱሳን አባቶችን እናስብ። እነ አቡነ ጴጥሮስ ክብራቸውን ማንም የነካ የለም፣ ግን ለእውነት ነበር የቆሙት ስለ ሀገራቸው ሲሉ ዋጋ ግን ከፍለው ነበር። በጥይት ምን ማለት መደብደብ፣ እና አቡነ ቴዎፍሎስ ሰማይቱ ኢትዮጵያዊ ታንቆ መሞት። ይሄንን ዋጋ ልንከፍል እንችላለን፣ ግን ዋጋው ደግሞ አክሊል አለው። የኒቆዲሞስ ስም ይኸውና በየዓመቱ ብቻ ሳይሆን በየዕለቱ በቤተ ክርስቲያን ይነሳል። አምላኩን ያገለገለ እውነትን የፈለገ ለእውነት የኖረና ለእውነት የቆመ ሆኖ ነው የኖረው። እኛስ እንደ ኒቆዲሞስ በሌሊት የምንፈልገው ምንድነው? የምንሮጠው ለምንድን ነው? ኒቆዲሞስ ለናቀው ለክብር ነው። ኒቆዲሞስ እኮ ያ ክብር ነበረው። ኒቆዲሞስ ለናቀው ለሹመት ነው። እሱ ንቆታል። ያን ለምንድን ነው የምንሮጠው? ለዚህ ስብከት ስዘጋጅ ስለ አንድ የላቲን አሜሪካ ሊቀጳጳስ ታሪክ አነበብኩኝ። ምናልባት አንዳንዶቻችሁ ልታውቋቸው ትችላላችሁ። የኤልሳልቫዶር ሊቀጳጳስ የነበሩ ናቸው እና በወታደራዊ ጁንታ አገዛዝ ጊዜ በሰማዕትነት የሞቱ ናቸው ተደብድበው በጥይት። የእሳቸውን ታሪክ ሳነብ በጣም ገረመኝ። በእውነት አምላኬንም ለመንኩት፣ እግዚአብሔር ወይ እባክ፣ በዚህ ሰዓት ለቤተ ክርስቲያን እንደነዛ አይነት አባቶችን አስነሳ። እንደ አቡነ ጴጥሮስን ያሉትን አስነሳ። እኚህ ሊቀጳጳስ ያ ወታደራዊ የሆነው መንግስት በህዝቡ ላይ እያደረሰ ያለውን ግፍ ስለተገነዘቡ በተለይም ደግሞ ያንን ወታደራዊ መንግስት ይደግፍ የነበረው የአሜሪካ መንግስት ስለነበር በጊዜው ፕሬዝደንት ለነበረው ለካርተር ደብዳቤ ጻፉለት የምትልከው የጦር መሳሪያ እየጨረሰ ያለው ሕዝቤን ነው እባክህ ዶላሩንና መሳሪያውን አቁም እባክህ ህዝቤ አይገደል በአንተ መሳሪያ ነበረ ያሉት። የሚያሳዝነው ቅዳሴ እየቀደሱ ስጋ ወደሙ እያቀበሉ እያለ ቤተ ክርስቲያን ገብተው በጥይት ደብድበው ገደሏቸው። እርሳቸውን ለመቅበር ከአንድ ሚሊየን በላይ ህዝብ ነበረ ቀብራቸው ላይ ወጣው። እና እዛ ቀብራቸው ላይ የተገኘ ሰው ሲናገር ነው ጽሑፉን ያነበብኩትና ምን ይላል ያ ሁሉ ህዝብ በአንድ ላይ ሆኖ በጭብጨባ በእልልታ ሥርዓተ ጸሎቱ ማለት ጸሎተ ፍትሐቱ ይከታተል ነበራል። በዚህ መካከል እንደገና የዚያ አገር መንግሥት ወታደሮች ቀብሩ ላይ የወጡት ህዝብ ላይ ጥይታቸውን ማርከፍከፍ ጀመሩ። ቀብሩ ሥነ ሥርዓት ይከናወንበት የነበረው ካቴድራል ጠባብ ነው። ብዙ ህዝብ ጥይቱን እየሸሸ መጥቶ ሲገባ በነበረው መተራመስ ከአርባ በላይ እናቶችና ሕፃናት አለቁ። ይህን ታሪክ ነግሬያችሁ ቢጨርስ ኖሮ ሙሉ አይደለም ታሪኩ ከዚህ በኋላ ያለውን ነው ለነግራችሁ የምፈልገው። ቦምቡ እየፈነዳ ነው የሚለው ጥይቱ እያሽካካ ድንገት አለ። የእሳቸውን አስከሬን ህዝቡ አንስቶ ያዘ እና በስፓንሽኛ ምን ይል ጀመር? ኤልፖይብሎ ኡኒዶ ሃማሴራ ቬንሲዶ። ህዝብ በአንድነት ቆሟል፣ በጭራሽም አይጠፋም። ሕዝብ በአንድነት ቆሟል፣ በጭራሽም አይጠፋም። ለእውነት ከቆምን በእውነትም ህዝባችንን ከመራን ሰዎች ሊሞቱ ይችላሉ፣ ስማቸው ህዝባቸውም አይጠፋም። እግዚአብሔር ለእውነት እንቆም ይርዳና